በቦረና ዞን ሚኦ ወረዳ አውዲ ሎላ በሙሽሮች ላይ ተኩሰው አምስት ሰዎችን የገደሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ። የወረዳው ኦሮሞ ዲሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገሎ የሟች ቤተሰቦች የደም ካሳ እንዲያገኙ የወረዳው አስተዳደርም እየሰራ መሆኑን ለአሜሪካ ድምፅ ተናግረዋል። ዳዊት ገልሞ ነው ዘገባ ያላከልን። ባለፈው ማክሰኞ የካቲት 5 2011 ዓ.ም ምረት ቦረና ዞን ሚኦ ወረዳ እዲሎላ በምትባል ከተማ ሰዎች ላይ ግድያ የፈጸሙ የመከላከያ ኃይል አባላት በቁጥጥር ስር መዋላቸውን ወረዳው አስታወቀ። የሚኦ ወረዳ ኦሮሞ ዴሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶር አገልግለው በግድያው ተሳትፈዋል የተባሉ የሰራዊት አባላት ሚኦ ወረዳ በሚገኘው የኢፌዴሪ መከላከያ ኃይል ካምፕ በቁጥጥር ስር እንዳሉ ተናግረዋል ይራ ጻር ውይይታችንን ለመቀጠል በተስማማነው መሠረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም ሦስት ሰዎችን ለይተዋል። ሰዎቹ በተጨባጭ ታስረዋል። ሰላሳ አባላት ያሉት ኮሚቴም ሄዶ ሰዎቹን አይቷቸዋል። በቁጥጥር ሥር ያሉትን ስማቸውንና ፎቶአቸውን ወስደናል። ከዚያም ከመከላከያ ኃይል አባላት ጋር ውይይት አድርገናል። ግድያውን የፈጸሙ ሰዎች በቁጥጥር ስር ስላሉ ከአካባቢው ኅብረተሰብ ጋር እንዴት በሰላም መኖር እንደሚችሉም ተወያይተናል። ስለ ወደፊት የፍርድ ሂደት ክትትል፣ ጉዳዩን እየተከታተለ ያለውና ሰላሳ አባላት ያሉት ኮሚቴ በሚመጣው ቅዳሜ ውሳኔ ይሰጣል ብለዋል። በአካባቢው የሚገኙ የመከላከያ ኃይል አዛዦችም የኮሚቴውን ውሳኔ ለመቀበል ዝግጁ ናቸው ሲሉ አክለው ገልጸዋል። በተኩሱ ህይወታቸው ያለፈ ሰዎች ቤተሰብ የደምካሳ ያገኛሉ ወይ? በእኛናም ድረ ስላት ዴጊሳኒ አካፈላሙ አንጀሩ ያልድብሳ ጅራወራኒ ጃሪሶዋን በርባዳኒ። አዎን፣ ቤተሰቦቻቸው የደምካሳ እንዲከፈላቸው እየተነጋገርን ነው። የመከላከያ ኃይል አዛዦችም በአካባቢው ባህል መሠረት ጥያቄውን እንድናደርስላቸው ነግረውናል። ይህም እንዲሳካ ከሞያሌ የመጡ የቦረና ሽማግሌዎችም ከእኛ ጋር ናቸው ይሳካልናል ብለን ተስፋ እናደርጋለን። በቁጥጥር ስር ውለዋል የተባሉት የመከላከያ አባላትም ሚወረዳ በሚገኘው የኢትዮጵያ መከላከያ ካምፕ ውስጥ መሆናቸውን አቶ ሶራ አስረድተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ